የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ የካቲት 26 ዓ ም 2011 ምሽት ያሰናዳናቸውን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። በማዕከላዊና በምዕራብ ጎንደር ዞኖች በቅርቡ በተፈጠረው ግጭት ቤት ንብረታቸውን ጥለው እየሸሹና በመጠለያ ጣቢያ ውስጥ ያሉ ተፈናቃዮች በከፋ ችግር ውስጥ እንደሚገኙ ገለጹ። እነዚህን ተፈናቃዮች መልሶ ወደ ነበሩበት ለማቋቋም የሚያስፈልገው ገንዘብ በቢሊዮን የሚቆጠር ይህንን ገንዘብ የክልሉ መንግስትና ፌዴራል ብቻውን የማይሸፍን ሆኖ ስላገኘ ነው፣ ባለፉት ሁለት ሳምንታት የገቢ የእርዳታ ማሰባሰቢያ ጥሪ አቅርበናል ለወገኖቻችን። የአማራ ክልል የኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ሰማ አሰማኝ አስረስ ናቸው። በሙሉ ዘገባ እንመለስበታለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪዮኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሾ መጥቻለሁ። ኢትዮጵያ፣ ኤርትራና ደቡብ ሱዳን የጋራ ትብብር ፕሮጀክትን ለመተግበር ስምምነት ላይ መድረሳቸው ተዘገበ። ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ፕሬዚዳንት ኢሳያስ አፈወርቂና ፕሬዚዳንት ሳልቫኪር ማያርዲት ዲት ትናንት የሶስትዮሽ ውይይቱን ያደረጉት በደቡብ ሱዳን ጁባ ከተማ መሆኑን የኢትዮጵያ መገናኛ ብዙሃን ዘግበዋል። ስምምነት የተደረሰባቸው የትብብር ፕሮጀክቶች የቀጠናውን የኢኮኖሚ ትስስር በማፋጠን ለጋራ ተጠቃሚነት እንደሚረዱ ታምኖባቸዋል። ሀገራቱ በቀጠናዊ ዓለም አቀፋዊ ጉዳዮች ላይ በትብብር መስራት የሚችሉበትን አግባብ ማመቻቸት በሚቻልበት ጉዳይ ላይም በስፋት መክረዋል ተብሏል። በተጨማሪም በውጭ ጉዳይ ሚኒስትሮቻቸው በኩል የሀገሪቱ ኢኮኖሚያዊ ውህደትን ለማምጣት እንደሚሰሩ ተስማምተዋል። ከደቡብ ሱዳን ወቅታዊ ሁኔታ ጋር በተያያዘም በደቡብ ሱዳን ዘላቂ ሰላም ሰላምን ለማምጣት በጋራ መስራት እንደሚገባ አጽንኦት ሰጥተው ተወያይተዋል። በምጣኔ ሀብት ከዓለም ሁለተኛዋ ቻይና ዘንድሮ ከገጠማት አነስተኛ እድገትና ከዩናይትድ ስቴትስ ጋር የንግድ ንትርክ ውስጥ በመሆኗ ከባድ ፈተና ይጠብቃታል ሲሉ የሀገሪቱ ጠቅላይ ሚኒስትር ሊ ኪኪያንግ አስጠነቀቁ። ጠቅላይ ሚኒስትሩ ሶስት ሺህ ልኡካን ለተገኙበት የብሔራዊ የህዝብ ምክር ቤት ባደረጉት አመታዊ ንግግር ቤጂንግ በዚህ አመት የምትጠብቀው የኢኮኖሚ እድገት ከስድስት እስከ ስድስት ነጥብ አምስት በመቶ ይሆናል ሲሉ አስረድተዋል። ብዙ ሀገሮች ይህንን የእድገት መጠን ለማስመዝገብ የሚቸገሩ ሲሆን ለቻይና ግን ከሰላሳ አመታት ወዲህ ዝቅተኛው እንደሚሆን ተገምቷል። የቻይና ኮሚኒስት አመራር ሀገሪቱን ከዚህ ከባድ የኢኮኖሚ ማዕበል ሊያወጣ እንደሚችል እምነታቸው መሆኑን ግን ጠቅላይ ሚኒስትር ሊ ኪኪያንግ አስታውቀዋል። የካምቦዲያው ተቃዋሚ መሪ ኬን ሶካ ለእስር ከተዳረጉ ባለፈው እሁድ አስራ ስምንተኛ ወራቸውን ይዘዋል። ሶካ የታሰሩት ከፖለቲካ ጋር በተያያዘ ከሀገሪቱ ሕግ ውጭ ነው ሲሉ ሌሎች የተቃዋሚ መሪዎች ይከራከራሉ። የካምቦዲያ ብሔራዊ መድህን ፓርቲ መሪው ኬን ሶካ ከአንድ አመት ተኩል በፊት የታሰሩት የሀገር ክህደትና ከዩናይትድ ስቴትስ ጋር በማሴር የካምቦዲያን መንግስት ለመገልበጥ ሞክረዋል የሚሉ ክሶች ቀርቦባቸው ነው። ከሳሾቻቸው እስካሁን ያቀረቡባቸው ማስረጃ ደግሞ ለፖለቲካ ስራቸው ከዩናይትድ ስቴትስ እርዳታ እንደሚያገኙ በአደባባይ የተናገሩበትን ቪዲዮ ነው። ሶካ ለአንድ አመት ከታሰሩ በኋላ በዋስ የተለቀቁ ቢሆንም አሁንም ከቁም እስር ባላነሰ በፍርድ ቤት ቁጥጥር ስር ይገኛሉ። በዩናይትድ ስቴትስ ምክር ቤት የዲሞክራት ፓርቲው አባላት በፕሬዚዳንት ዶናልድ ትራምፕ ላይ ብስፋት ያለው ምርመራ ጀምረዋል። ምርመራዎቹ የ2016ቱን ምርጫ ዘመቻ፣ የንግድ ተቃውሞቻቸውን፣ የስልጣን ሽግግር ሂደቱን እና ፕሬዚዳንት ከሆኑ በኋላ ስልጣናቸውን ተጠቅመው የቀረቡባቸውን ክሶች ለመሸፋፈን በፍትህ አሰራሩ ጣልቃ መግባታቸውን ያካትታል። የህግ መወሰኛው ምክር ቤት ፍትህ ኮሚቴ በትላንትናው ዕለት ከትራምፕ ጋር ግንኙነት ላላቸው ሰማንያ አንድ ሰዎች በእጃቸው ያሉ ሰነዶችን በሁለት ሳምንታት ጊዜ ውስጥ እንዲያቀርቡለት የሚጠይቅ ደብዳቤ ልኳል። የፍትህ ኮሚቴው ሊቀመንበር ኮንግረስማን ጄሮልድ ናድለር ምርመራውን መጀመሩን ይፋ ባደረጉበት ወቅት ዶናልድ ትራምፕ ባለፉት በርካታ ዓመታት ውስጥ በመሰረታዊው የፍትህ አሰራር ህገ መንግስቱ ላይ በየቀኑ ጥቃት ፈጽመው ከመጠየቅ አምልጠዋል ብሏል። በ2016 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በዶናልድ ትራምፕ ተሸንፈው የወጡት ዴሞክራቷ ሂላሪ ክሊንተን በ2020 ምርጫ እንደማይወዳደሩ አስታወቁ። ለፕሬዚዳንትነት አልወዳደርም፣ መስራቴን እና መናገሬን ለማምንበት አላማ በጽናት መቆሜን ግን እቀጥላለሁ ብለዋል። ክሊንተን ከአንድ የኒውዮርክ ቴሌቪዥን ጋር ባደረጉት ቃለ ምልልስ በአሁኑ ወቅት ሀገራቸው ውስጥ የሚታዩ ሁኔታዎችን እኔ በጥቅል የሚያሳስቡ በመሆናቸው መናገሬን እንደምቀጥል ህዝቡ መረዳቱን ላረጋግጥ እፈልጋለሁ ሲሉም ጨምረው አስረድተዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር ጋቢና ቪኦኤ ስ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪዮ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በማዕከላዊና በምዕራብ ጎንደር ዞኖች በቅርቡ በተፈጠረው ግጭት ቤት ንብረታቸውን ጥለው የሸሹና በመጠለያ ጣቢያ ያሉ ተፈናቃዮች በከፋ ችግር ውስጥ እንደሚገኙ ገለጹ። በዚሁ አካባቢ ያሉና ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ ብሔራዊ ፈተና የሚወስዱ ተማሪዎችም እስካሁን የፈተና ፎርም አልሞሉም ይላሉ። የማዕከላዊ ጎንደር ዞን የትምህርት መምሪያ ሀልክ ኃላፊ የክልሉ የመንግስት ኮሚኒኬሽን ጽህፈት ቤት በበኩሉ አስራ ዘጠና አንድ ሺህ በላይ ተፈናቃዮች ይገኛሉ ብሏል። ተፈናቃዮቹን መልሶ ለማቋቋም ደግሞ በቢሊየን የሚቆጠር ብር ያስፈልጋል። ይህንን ገንዘብ የሚያሰባስብ ግብረ ኃይልም ተቋቁሟል። ቁሳቁሶቹን እያሟላ ሲሆን፣ የተማሪዎችን ችግር ለመፍታትም እቅድ ተይዟል ብለዋል የጽህፈት ቤቱ ኃላፊ አቶ ሰማህኛ ስረስ። አስቴር ምስጋናው ዝርዝር አላት። አቶ ተፈራ ፈረደ በማዕከላዊ ጎንደር ዞን ታች አርማጮ ወረዳ በመምህርነት ሙያ ሲያገለግሉ የቆዩ ግለሰብ ናቸው። ካለፈው ጥቅምት ወር ጀምሮ በአካባቢው በተፈጠረው አለመረጋጋት ስራ አቁመው ጎንደር ከተማ ከዘመድ ጋር ተጠግተዋል። አሁን በከፋ ችግር ውስጥ እንዳሉ ይናገራሉ። ከቤተሰብ ጋር ነው ምንም ብሎ ለመግለጽ የማዕከላዊ ጎንደር ዞን ትምህርት መምሪያ ኃላፊ አቶ መስፍን እርካብ እንደሚሉት ደግሞ በአካባቢው ምንም እንኳን ከፋይናንስ ተቋማት ውጭ ያሉ ሌሎች የመንግስት ተቋማት ሁሉም ስራ ቢያቆሙም በመማር ማስተማር ሂደት ላይ ግጭቱ ትልቅ ችግር ፈጥሯል። ሁሉም የትምህርት ተቋማት ተዘግተዋል። ከአምስት ሺህ በላይ ተማሪዎች ትምህርት አቁመዋል። ከአንድ ሺህ በላይ መምህራንም እንዲሁ። ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ የሚሰጠውን ብሔራዊ ፈተና ለመውሰድ ተማሪዎች እስካሁን ፎርማል ሙሉ ይላሉ በአጠቃላይ እንግዲህ ሀምሳ አንድ ትምህርት ቤቶች ስምንት ሺህ አንድ መቶ አምስት የክልልና የሀገር አቀፍ ፈተና ተፈታኞች ፎርማል ሙሉ ይህ ለሀገር አቀፍ ፈተናዎች ኤጀንሲ ና በክልሉ ትምህርት ቢሮ አቅርበናል። ሁለት አማራጭ ይሰጣል። በጉዳዩ ዙሪያ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኛ ስረስ ከአሜሪካ ድምጽ ጋር በነበራቸው ቆይታ በአሁኑ ሰዓት በክልሉ ከዘጠና አንድ ሺህ በላይ ተፈናቃዮች ይገኛሉ። ተፈናቃዮችን መልሶ ለማቋቋም በቢሊየን የሚቆጠር ብር ያስፈልጋል። ይህንን ብር ለመሰብሰብ ደግሞ ግብረ ኃይል ተቋቁሟል። በክልሉ ውስጥ ያሉ የተለያዩ ሴክተር መስሪያ ቤቶችን፣ ግብርና፣ ጤና፣ ኮሚኒኬሽን፣ ምግብ ዋስትና እና ሌሎችንም ያካተተ ግብረ ኃይል ተቋቁሟል። በምክትል ርዕሰ መስተዳደር ማድረግ የሚመራ እነዚህን ተፈናቃዮች መልሶ ወደ ነበሩበት ለማቋቋም የሚያስፈልገው ገንዘብ በቢሊዮን የሚቆጠር ይህንን ገንዘብ የክልሉ መንግስትና ፌዴራል ብቻውን የማይሸፍን ሆኖ ስላገኘ ነው። ባለፉት ሁለት ሳምንታት የገቢ የእርዳታ ማሰባሰቢያ ጥሪ አቅርበናል ለወገኖቻችን። ይሄ ግብረ ኃይል ነው ይሄንን እየመራ ያለው። አብዛኛው ድጋፍ መደረግ ያለበት እርዳታውን መሰብሰብ ያለበት ወደ ማዕከል ሆኖ ከዛ በኋላ ከማዕከል ወደ ተለያዩ እርዳታ ወደሚያስፈልጋቸው ክፍሎች ለማድረስ እንዲያስችለን ወደ ስልሳ ሚሊዮን ብር በአሁኑ ሰዓት ቃል የተገባልን አለ። አብዛኛው ገንዘብ እየገባ ነው ወደ አካውንታችን። ብዙ ጉዳት ነው የደረሰው። ኢኮኖሚያዊ፣ ማህበራዊ፣ ስነ ልቦናዊ ጉዳቶች ደርሰዋል። በተለይ በማዕከላዊና ምዕራብ ጎንደር ዞኖች ያሉ ተፈናቃዮች በሁለት ወር ውስጥ ወደ ቀያቸው ለመመለስ የክልሉ መንግስት እየሰራ ሲሆን በቃጠሉ የወደሙ ቤቶችን መልሶ ለመገንባት ከሰላሳ ሚሊዮን ብር በላይ በሆነ ወጪ የቆርቆሮ ግዢ ተፈጽሟል። ተጨማሪ ቁሳቁሶችን ለማሟላት ገንዘብ እንደሚያስፈልግና ና ህዝቡ ትብብር እንዲያደርግ ጥሪ አቅርበዋል። በተለይ በምዕራብና በማዕከላዊ ጎንደር ያለው የመፈናቀል ሁኔታ ከሌላው የመፈናቀል ሁኔታ ጋር ትልቅ ልዩነቱ ምንድን ነው? መንደሮቻቸው ፈርሰዋል። ቤቶቻቸው ተቃጥለዋል። ወደ አምስት ሺህ ስድስት መቶ በላይ ቤቶች ናቸው የተቃጠሉት። እነዚህን ቤቶች መልሰን መገንባት አለብን። ወደ መቶ አስራ ስድስት ሺህ ከብቶች ተፈናቅለዋል። እነዚህን ከብቶች እንደገና እንዳይሞቱ መኖ ማቅረብ አለብን። እነሱ እነሱን መኖ ሳናቀርብ ቀርተን በሬዎቹ ላሞቹ ከሞቱ በሚቀጥለው መኸር እርሻ አርሶ አደሩ ማረስ አይችልም። ስለዚህ ድርቅ ይሆናል ማለት ነው። ስለዚህ በተቻለ መጠን ይሄንን አሁን በአይነት በተለይ ከፍተኛ የሆነ አስተዋጽኦ እያደረገ አሁን ለምሳሌ ለመኖ ለማቅረብ በዚህ በመስራቅ ጎጃም በምዕራብ አማራ በኩል ያለውን የክልሉ ክፍል አርሶ አደሩ ከፍተኛ የሆነ መኖ አስተዋጽኦ እያደረገ ነው ያለው። ይሄንን እየጫን ወደ ማዕከላዊና ምዕራብ ጎንደር እያጓጓዝን ያለ ነው። በሌላ በኩል ደግሞ ከሀገር ውስጥም ከውጭ አገርም ያሉ አካላት እንደዚሁ ድጋፍ ለማድረግ እጃቸውን እየዘረጉ ነው ያሉት። የገቢ ማሰባሰቢያ መርሃ ግብሮች ይኖሩናል። አሁን ከኢትዮ ቴሌኮም ጋር ተነጋግረን እየሰራን ያለነው ያለ ነው። በቅርብ ቁጥሩን እናሳውቃለን። ይሄን ቁጥር ይፋ አድርገን ሕዝባችን አስተዋጽኦን እንዲያደርግ ጥሪ እናቀርባለን። በገንዘብ ለምሳሌ ድጋፍ ማድረግ ለሚፈልጉ አንድ ሶስት አካውንቶች በአሁኑ ሰዓት ተከፍተዋል። አማራ ናሽናል ሪጅናል ስቴት ኮሚኒኬሽን ኦፊስ የሚል ገጽ አለ የፌስቡክ ገጽ። እሱ ላይ በቅርብ እናስተዋውቀዋለን። ስለዚህ ገንዘቡ መግባት ያለበትም እርዳታውን መደረግ ያለበት በተቻለ መጠን በአንድ ቋት ሆኖ ለእርዳታም ለማከፋፈልም ፕሮግራም ለመያዝም የሚያስችል ስለሆነ ሁሉም አካላት በተናጠል እርዳታ ከማድረግ ይልቅ ሰብሰብ ብለው በተናጠልም ቢሆን ወደ መንግስት አካውንት ቢገባና ከዛ በኋላ በየጊዜው ደግሞ ምን ምን ስራዎች እየተሰሩ እንደሆነ፣ ገንዘቡ የት ላይ ዋለ፣ ምን ምን ስራዎች ተሰርተዋል የሚለውን በየጊዜው መግለጫ ስለምንሰጥ። አቶ አሰማኸኝ ከትምህርት ጋር በተያያዘ ለተፈጠሩ ችግሮች የሰጡት መልስ ቢኖር ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ ብሔራዊ ፈተና ለሚወስዱ ተማሪዎች ሁለት እድሎች እንደተመቻቹ ጠቁመው የመጀመሪያው ተማሪዎች የማካካሻ ትምህርት ወስደው እንዲፈተኑ ይደረጋል። አለበለዚያ ፈተናው በልዩ ሁኔታ ወደ ሌላ ጊዜ እንዲዛወር ይደረጋል ብለዋል። በአማራ ክልል በአሁኑ ሰዓት ከተለያዩ ክልሎች የመጡ ከ91 ሺ በላይ ተፈናቃዮች የሚገኙ ሲሆን ከእነዚህ ውስጥ 50 ሺህ የሚጠጉት በማዕከላዊና ምዕራብ ጎንደር ዞኖች የተፈናቀሉ ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በድሬዳዋ ማረሚያ ቤት በተደረገ ፍተሻ ከስድሳ በላይ ተንቀሳቃሽ ስልኮችና ስለታማ ቁሳቁሶች መያዛቸውን ፖሊስ አስታውቋል። በማረሚያ ቤት ውስጥ ከዚህ በፊት የእጅ ስልኮች በፍተሻ ተይዘው እንደሚያውቁ የተገለጸ ሲሆን የማረሚያ ቤቱን ኃላፊ ለማናገር ያደረግነው ጥረት አለመሳካቱም አልተሳካም። አዲስ ቸኮል ከድሬዳዋ ዝርዝራለሁ የድሬዳዋ ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ የሆኑት ዋና ሳጅን ባንታልም ግርማ በሰጡት መግለጫ እንዳስታወቁት የህግ ታራሚዎች ሊይዟቸው የማይገቡ የተለያዩ ቁሳቁሶች በታራሚዎች እጅ ላይ ተገኝተዋል ብለዋል። ካለፉት ሶስት ቀናት ወደዛ በማረሚያ ቤቱ አጠቃላይ የተቀናጀ ፍተሻ ወደ ማረሚያ ቤቱ ሊገቡ የማይገባቸው የተከለከሉ ጉዳዮች በውጤት ደረጃ ተገኝተዋል። ከዚህም ውስጥ ስልሳ ሁለት ሞባይሎች በማረሚያ ቤቱ ታራሚዎች ተይዘው ስለነበረ ይሄ ስልሳ ሁለት ሞባይል ከታራሚዎች ላይ በቁጥጥር የሞባይል ስልክ በቁጥጥር ስር ውሏል። ሌላው መጠናቸው ትንሽ ይሁን እንጂ ስለታማ ነገሮች እንደ ጩቤ፣ ሳንጃ የመሳሰሉ ስለቶች ከዚሁ ማረሚያ ቤት የተገኙበት ከዛ ባለፈም የብረት ፌሮ ዱላዎች በዚሁ ማረሚያ ቤት በተደረገ ፍተሻ በቁጥጥር ስር ውሏል። የድሬዳዋ ማረሚያ ቤት ተጠሪነቱ ለፌዴራል ማረሚያ ቤቶች ኮሚሽን ሲሆን የድሬዳዋ ፖሊስ ከምርመራ ማጣራት ጋር በተያያዘ አብሮ እየሰራ መሆኑን ያስታወቁት ዋና ሳጅን በአሁኑ ሰዓት ሶስት የምርመራ ቡድኖች ተቋቁመው ምርመራ እያደረጉ ናቸው ብለዋል። ወደ ማረሚያ ቤቱ መግባት የሌለባቸው ቁሳቁሶች እንዴት ሊገቡ ቻሉ፣ ማና አስገባ የሚሉት ምርመራዎች እንደተጠናቀቁ እጃቸው ያለባቸው ሁሉ እርምጃ ይወሰድባቸዋል ብለዋል ዋና ሳጅኑ። የእነኚህ ቁሳቁሶች በታራሚዎች እጅ መግባት በችሎት ማስቻል ሂደት ተጽዕኖ ያሳደሩባቸው ሁኔታዎች ነበሩ ያሉት ዋና ሳጅን ባንተአለም ታራሚዎች እርስ በርስ እንዲጎዳዱ መንስኤ መሆኑንም አክለው ተናግረዋል። ሰዎች በሚታርሙበት ወቅት አካላዊ ደህንነታቸው መጠበቅ እንዳለበት የተናገሩት ዋና ሳጅን የታራሚዎች ጥያቄ ቤተሰቦችም የእርምቱን ሂደት ሊያሰናክል የሚችል ምንም አይነት ተግባር መፈጸም የለባቸውም ብለዋል። በተያያዘ ዜና ለአንድ ወር ገደማ ጸጥታዋ ተመልሶላት የነበረችው ድሬዳዋ ባለፈው ሳምንት 09 ቀበሌ ከገንደገመቹ እስከ አሸዋ ድረስ ረብሻ እንደነበር ዋና ሳጅን ባንታለም ገልጸዋል። የሰፈራችን ሴት ለምን ትለከፋለች? በሚል መነሻ የተነሳው ግጭት ለተወሰኑ ቀናት በየመሀሉ ድንጋይ እየተወረወረ የንግድና የሰዎች እንቅስቃሴ ይስተጓጉል የነበረ ሲሆን በዚህ ሂደት ግን በሁለት ሰዎች ላይ ከተመዘገበ ቀላል የአካል ጉዳት በስተቀር ሞትም ሆነ ከባድ ጉዳት አለመድረሱንና አካባቢው በአሁኑ ሰዓት ወደ ቀድሞ መረጋጋቱ መመለሱን ዋና ሳጅን ባንታለም ተናግረዋል። የአሜሪካ ድምፅ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ። አዲስን ለዘገባው እናመሰግናለን። ተከታዩ ዘገባችን ወደ ወሎ ነው የሚወስደን። በወሎ የህዝብና ቤት ቆጠራ ወደፊት የሚከናወነው ማለት ነው በተመለከተ ለቆጣሪዎች ስልጠና ተሰጠ ይለናል የወሎ ዘጋቢያችን መስፍን አድራጌ በተከታዩ ዘገባ ዛሬ ከሰሜንና ደቡብ ወሎ ከዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች እንዲሁም ከደሴ ከተማ አስተዳደር ለተውጣጡ ከ600 በላይ የቆጣሪና ተቆጣጣሪዎች የአሰልጣኞች ስልጠና በደሴ ከተማ መሰጠት ተጀምሯል። ለ13 ቀናት የሚሰጠው ስልጠና መክፈቻ ላይ የተገኙት የክልሉ ገንዘብና ኢኮኖሚ ትብብር ቢሮ ኃላፊ አቶ ጥላሁን ማህሪ እንዳስታወቁት ቆጠራው ግልጽነት የተላበሰና ትክክለኛ እንዲሆን ከ2009 ጀምሮ የተለያዩ ስራዎች ሲሰሩ ቆይተዋል። እንደ ቢሮ ኃላፊው በ1999 የተስተዋለው የአሰራር ጉድለት እንዳይደገም ቅድመ ጥንቃቄ ተወስደዋል። በዘጠና ዘጠኝ በነበረው ቆጠራ እንግዲህ በቂ ግንዛቤ ባለመኖሩ ጥቅምና ጉዳቱን ባለመረዳት ሊሆን ይችላል፣ ቤት ለቤት ተንቀሳቅሶ መቁጠር ላይ ክፍተት ነበረ። ጀስት ሜዳ ላይ ሆኖ ተራራ ላይ ሆኖ ግምታዊ የሆነ አሀዝ መውሰድ ዝንባሌዎች ነበሩ በዚያን ሰዓት። ይሄ እንዳይደገም ነው አሁን እያንዳንዱ ቆጣሪ ተቆጣጣሪ ቤት ለቤት ዙሮ አንድም የህብረተሰብ ክፍል ሳይታለፍ ቆጠራው እንዲካሄድ ግንዛቤ እንዲሰጥ እያደረግን ያለ ነው ለክልሎች ድጎማ የሚከፋፈልበት ቀመር የህዝብ ብዛትን መሰረት ያደረገ ነው። የ1999 ቆጠራ ደግሞ ራሱን የቻለ ግድፈቶች ስለነበሩበት የበጀት ቀመሩ በህዝቡ ዘንድ ቅሬታ ማሳደሩን ስማቸው እንዲጠቀስ ያልፈለጉ ምሁር ጠቁመዋል። እንደ መሆኑ ቀመሩ የክልሉን ተጠቃሚነት የጎዳ ነው። በዚህ ጉዳይ ላይ አስተያየታቸውን የሰጡት ቢሮ ኃላፊው፣ ጥያቄው መኖሩን አምነው ይህ ችግር እንዳይደገም ነው ዘንድሮ ልዩ ትኩረት ሰጥተን የምንንቀሳቀሰው ብለዋል። በ1999 ቆጠራ በተፈጠረው ችግር ዙሪያም አጀንዳ ተይዞ ውይይት እንደሚደረግበት አረጋግጠዋል። በእኛ ክልል በኩልም ጥያቄዎች ሲነሱ ነበረ። ያ99 የነበረው ስህተት እንዳይደገም ነው ሁሉም ከፍተኛ አመራር በየዞኖቹ ተንቀሳቅሶ ይህን አደራ ለቆጣሪና ተቆጣጣሪዎች ስልጠና ለሚሰጡ አሰልጣኞች አደራውን እያስገነዘበ ያለው። ቢሮ ኃላፊውም በአሰራር ወቅት የተስተዋሉ አንዳንድ ግድፈቶችንም ለማረም መሞከሩን ያብራራሉ። በተለይ በስህተት ወደ ሌላ አካባቢዎች ተካለው የነበሩ ቦታዎች እንዲስተካከሉ አቅጣጫ መቀመጡን አስረድተዋል። ቸክ በምናደርግበት ጊዜ አሁንም ከ1999 ጋር ሲነጻጸር 12 አካባቢዎች ወደ ሌላ አካባቢዎች ተካለውን ያገኘ ናቸው። በየቦታው የተንቀሳቀሰው የክልል የሕዝብና ቤት ቆጠራ ኮሚሽን ኮሚቴ አባላት ነው፣ በየዞኖቹ እንዲንቀሳቀስ የተደረገው። የተሰራውን ካርታም ስናይ እና በእኛ በኩል የተዘጋጀውን በምናይበት ጊዜ ልዩነቶችን አግኝተናል። እነዚህ እንዲስተካከሉ ዳይሬክሽን ሰጡባቸዋል። እስከ ፌዴራል ድረስ ኒውስ ቢዝነስ ኢትዮጵያ የተባለው ድረገጽ ባወጣው ዘገባ ብሔራዊ የሕዝብና ቶች ቆጠራ መካሄድ ከሚገባው ጊዜ በሁለት ዓመት ተራዝሟል። ድረገጹ በአገሪቱ የነበረው ፖለቲካ ያለመረጋጋትና የጸጥታ ችግር ለዚህ ምክንያት እንደሆነ አስቀምጧል። ይህው ድረገጽ አክሎ በአገሪቱ በአሁኑ ሰዓት በተለያዩ አካባቢዎች በተፈጠረው ግጭት በርካቶች ከመኖሪያ ቀያቸው መፈናቀላቸው በቆጠራው ላይ ተጽዕኖ ሊያሳድር ይችላል የሚል ስጋቱን አስቀምጧል። ቢሮ ኃላፊውም ለዚህ መፍትሄ የሚሉትን ጠቁመዋል። ይሄ በክልል ደረጃ በነበረው ውይይት ላይም የተነሳ ጉዳይ ነበረ። አካባቢያችን በርከት ያለ የህዝብ ቁጥር ተፈናቅሏል። እነዚህን እንግዲህ በተቻለ መጠን በአጭር ቀናት ውስጥ ወደ ቀያቸው ለመመለስ በክልል ደረጃ ሰፋ ያለ ስራ እየተሰራ ነው ያለው። የገኝ ማሰባሰብ ሂደት በክልልም በአዲስ አበባ ላይም ኮሚቴ ተቋቁሞ ስራዎች እየተሰሩ ነው ያለው። ቆጠራው ከመጀመሩ በፊት እንግዲህ አብዛኛውን የህብረተሰብ ክፍል ወደነበረበት ቦታ መልሶ እንዲቋቋም እናደርጋለን ብለን ነው የምናስብ። ይሄ ብቻ ሳይሆን ቀጣይ የዝናብ ወቅትም ስለሆነ አሁን ባለው በጊዜያዊ መጠለያ ውስጡ ነው ይህንን ክረምቱን መቋቋም አይችሉም። በዛ ውስጥ ሆነው ኑሯቸውን መግፋት ስለ ባቸው ወደ አካባቢያቸው ተመልሰው ወደ ነበሩበት የስራ መስካቸው እንዲቀጥሉ ለማድረግ በክልል ደረጃ ሰፊ ስራ እየተሰራ ነው የሚገኘው። የደቡብ ወሎ ዞን የህዝብና ቤቶች ቆጠራ የቴክኒክ ኃላፊ አቶ ይርጋሊ ቆጠራው ከውዝግብ የጸዳ በኃላፊነትና በብቃት የሚመራ እንዲሆን ብቃት ያላቸው ቆጣሪዎችና ተቆጣጣሪዎች መመልመላቸውን አስገንዝበዋል። በቆጠራው ስራ የሚሳተፉ ሰዎች በፌዴራል መንግስት የህዝብና ቤት ቆጠራ ኮሚሽን ባወጣው መስፈርት መሰረት ከትምህርት 50 ፐርሰንት፣ ከጤና 25 ፐርሰንት፣ ከግብርና አምስት ፐርሰንት በተዋረድ ወደታች ባሉ ተመልምለው ብቃት ያላቸው ሰልጥነው የሚያሰለጥኑ ብቁ የሆኑ ለተቆጣጣሪ ዲግሪና ከዛ በላይ ለመረጃ ሰብሳቢ ወይም ለቆጣሪ ደግሞ ቢያንስ ዲፕሎማ ያላቸው የሚል መስፈርት አውርደን በዛ መሰረት ተመልምለው የአሰልጣኞች ስልጠና ለማካሄድ አሁን ዝግጅት ነው ያጠናቀቅነው። የዘንድሮው የህዝብና ቤቶች ቆጠራ በብዙ መልኩ ከ1999 የተሻለ እንደሆነ የሚናገሩት ደግሞ አቶ ጥላሁን ናቸው። ምናልባት ከ1999 ጋር ሲነጻጸር አሁን የሚካሄደው በቴክኖሎጂ የታገዘ ስለሆነ አሁን ቅድመ ዝግጅቱ ላይ ሰፊ ስራ ከተሰራ በኋላ ላይ ብዙ ችግር ሊገጥም ይችላል ብለን እንገነዘባለን። ምክንያቱም ያልተቆጠረ ካለ ያን ቴክኖሎጂውን ተጠቅመን ያልተቆጠረ መሆኑ ማረጋገጥ ስለሚቻል ማለት ነው። ቆጠራ ከተካሄደ በኋላም ምናልባት እዛው ቢሮ ውስጥ በሚሰሩ ስራዎች ደግሞ ሌላ ልዩነት እንዳይፈጠር፣ ሌላ የማኒፕሌሽን ስራ እንዳይሰራ ይህንንም በአግባቡ ክትል እናደርጋለን። መረጃዎች የተዛቡ እንዳይሆኑ፣ በህብረተሰቡ መካከል ልዩነት እንዳይፈጠር ይህንን በፌዴራል ደረጃም ትኩረት ተሰጥቶት በየጊዜው ከክልሎች ጋር ውይይት ይደረጋል። በሀገር አቀፍ ደረጃ በሚካሄደው ቆጠራ ላይ ከ148 ሺህ በላይ ሰዎች ተሳታፊ እንደሚሆኑ ኒውስ ቢዝነስ ኢትዮጵያ በድረገጹ ላይ አስነብበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የኢትዮጵያ ዲሞክራሲያዊ ሪፐብሊክ ፌዴሬሽን ምክር ቤትና የክልሎች የጋራ ምክክር ትላንትና ተጠናቋል። እሁድና ሰኞ መቀሌ ላይ የተካሄደው ውይይት አስራ አራተኛው የጋራ መድረክ መሆኑ ታውቋል። ተሳታፊዎቹ የተነጋገሩት የፌዴራል ስርዓቱን እየተፈታተኑ ናቸው ባሏቸው ጉዳዩ ላይ ነው ተብሏል። አለም ፍሳሄ ከመቀሌ ተከታዩን ዘገባ ልኮልናል። እንደ የፌዴሬሽን ምክር ቤት የሕዝብ ግንኙነትና የኮሚኒኬሽን ዳይሬክተር አቶ ጎብሩ ገብረስላሴ አገላለጥ የዚህ መድረክ ዓላማ ለፌዴራል ስርዓትን እየተፋታተነት ያሉ ችግሮችንና ውጤቶችን መገምገም፣ ያለንን ጠንካራና ደካማ ጎኖችን መፈተሽ፣ በእያንዳንዱ ክልል ያለ መልካም ተሞክሮና ክፍተቶችን በመፈተሽ እንዲስተካከሉ የሚገባቸውን ስራዎች ለይተህ ለማራመድ ያለመ የጋራ ምክር መድረክ ነው ብለዋል። አቶ ገብሩ ገብረ ስላሴ ለዚህ ዓላማ ለማሳካትና እንደ መንደርደሪያ ለውይይት አጋዥ የሆኑ የቀረቡ ጥናታዊ ጽሁፎችን ያላቸው ይዘት ሲናገሩ እንዲህ ይላሉ። ይዘቶቹ ወደ ሶስት አካባቢ ጥናታዊ ጽሁፎች ነው እየቀረቡ ያሉ። አንዱ በኢትዮጵያ ፌዴራሊዝም መነሻ ሁኔታዎች ታሳቢ ያደረጋቸውና የዜጋ መብትና የአገር ግንባታ በሚል አንዱ ጥናታዊ ጽሁፍ በአዲስ አበባ ዩኒቨርሲቲ ምሁራን ነው እየቀረበ ያለው። በሁለተኛ ብሔርተኝነት አክራሪነት የሚል ጽንፈኝነትም አስተሳሰቦች የሚታዩበት ነገር ነው ያለው። እና በዚህም አንድ ጥናታዊ ጽሁፍ ነው እየቀረ ያለው በምን ላይ ደረጃ ነው ያለ ነው የሚለው ጥናታዊ ጽሁፍ እየቀረበ ነው ያለው። ሌላ በመቻቻል በሰላም ና በእርቀ ሰላም አጠቃላይ በአገራችን እየተፈጠረ ያሉ የተለያዩ አካባቢዎች ግጭቶች ይነሳሉ። ስለዚህ እንዴት አድርገን ነው ይህን ተቻችለን የመኖር ባህላችን እሴቶች አሉ። የኢትዮጵያ መለያ የሆኑ የተለያዩ እሴቶች አሉ። እነዚህ ጠብቀን ከመሄድ አኳያ ምንድነው እያጋጥመን ያለው? ስለዚህ እነዚህ እሴቶቻችን ተከባብረን የአብሮነት ችን በመከባርና በመቻቻ ላይ የተመሰረተ አገር ግንባታ በሚመለከትም የጥናት ጽሁፎች እየቀረበ ነው ያለው። ሌላ በአራተኛ ደረጃ የሚቀርበው ጽሁፍ ፌዴራል መንግስት ለክልሎች ቀመር የሚያዘጋጀው አለ። ሌላ ከዚህ ተያይዞ የጋራ ገቢዎች የሚባሉ አሉ። በፌዴራልና በክልሎች መንግስት የጋራ ገቢ የሚባሉ በዚህ ዙሪያ የተዘጋጀ ጽሁፍ አለ። ይህም የህግ ማዕቀፍ እየተዘጋጀለ ስለሆነ ክልል ምክር ቤቶች ክልሎች የሚመለከታቸው አካላት መጀመሪያ መወያየትና ግብአት መስጠት ስላለባቸው በዚህ እየተወያዩ ነው ያለው። ከዚህ በተጨማሪ በምክር መድረኩ አስራ ሶስተኛው የብሔርና ብሔረሰቦች በዓል ገመገማል። በኦሮሚያ ክልል ለሚካሄደው አስራ አራተኛው የብሔርና ብሔረሰቦች በዓል ማስፈጸሚያ እቅድ ለውይይት ቀርበዋል ብለዋል። በዚህ የምክር መድረክ የተነሱ አንኳር ጥያቄዎችና መግባባት ላይ የተደረሰባቸው ሀሳቦችን አቶ ገብሩ ይገልጻሉ። በዋናነት የጋራ መግባባት የተደረሰባቸው ነጥቦች አንዱ ችግሮች እየተፈጠሩ ያሉ በዋናነት አመራሩ የሚፈጥራቸው እንጂ ሕዝብ ለሕዝብ ተጋጭቶ አያውቅም። የሕዝብ ግጭት አይደለም የሚለው የጋራ እየተደረገ ነው ያለው ማለት በዋናነት መነሻዎችም በተለያዩ ምክንያቶች አመራር የሚፈጥራቸው ችግሮች እንደሆኑ ስለዚህ አመራሩ ከዚህ እጁ መሰብሰብ እንዳለበት ነው በዋናነት የጋራ እየተደረሰ መግባባት እየተደረሰ ያለው በሁለተኛ ደረጃ የችግሩ ጥልቀትና ስፋትም የጋራ መግባት እየተደረሰ ይመስለኛል። ማለት የችግሮች ምንጭም በዋናነት ቅድም እንዳልኩ አምራር ሆኖ እየተገባባን ነው ያለ ነው። በሶስተኛ ደረጃ ኤክስተርናላይዝ የሚደረግበት ሁኔታ አለ። በተለያዩ ነገሮች በተለያዩ አካባቢዎች ችግሮች የራሳችን እኛም አለንበት የችግሩ ምንጭ ነን። ስለዚህ የመፍትሄ አካል መሆን አለብን የሚለው አስተሳሰብ እስካሁን አልነበረም። ስለዚህ በዚህም ጋራ እየተደረገ ነው ያለው የችግሩ ወደ ራስን የመውሰድ ስለዚህ የመፍትሄ አካልም የሚሆን አስተሳሰቦችና ሀሳቦች እየተራመዱ ነው ያሉና በነዚህም ጋራ መግባባት እየተፈጠረ ሊቀጠረው ያለው ማለት እንችላለን። በአስራ አራተኛው የጋራ ምክክር መድረክ ስለ የድንበርና የማነት ኮሚሽን ማቋቋም የተመለከተ ጥያቄም ተነስቶ እንደነበር በመግለጽ የተሰጠው ምላሽ እንዲህ ይላሉ። የድንበር ኮሚሽንና ማንነት በሚመለከት በዚህ አሁን ውይይት የምናካሄድበት ነገር አይደለም። ሀሳብ ሊነሳ ይችላል፣ ግን በዋናነት የፌዴሬሽን ምክር ቤት ውሳኔ ሲሰጥበት ብቻ ነው። ፌዴሬሽን ምክር ቤት ሀሳብ ሊሰጥበት የሚችለው ስለዚህ በዚህ ገና በሂደት ያለ ስለሆነ መልስ መስጠት ያስቸግራል። የድንበርና የማነት ኮሚሽን አዋጅ ወደ ፌዴሬሽን መጥቶ አንዱን ለማለት የራስ የሆነ አካሄድ አለ። ያለበት ይላሉ አቶ ገብሩ ብቻ ሳይሆን አንድ የህገ መንግስት ትርጉም ያስፈልገዋል የሚባለው የራሱ ፕሮሲጀር ና አሰራር ስርአት ፕሮሰስ አለው። ህገ መንግስት አጣሪ ጉባኤ መጀመሪያ መግባት አለበት። ህገ መንግስት አጣሪ ጉባኤ ያስፈልገዋል አያስፈልገውም ብሎ ውሳኔ ከወሰነ በኋላ እንደገና ወደ ፌዴሬሽን ምክር ቤት ነው ማለት ያስፈልገዋል ከ ወደ ሽታል ፌዴሬሽን ምክር ቤት ተወያይቶ ውሳኔ ያስተላልፋል። ስለዚህ አያስፈልግም ካለ በይግባኝ አብዮታ ያቀረበ አካል በይግባኝ ወደ ፌዴሬሽን ምክር ቤት መምጣት ይችላል። ስለዚህ ይህንን ፕሮሰስ የራሱ ፕሮሰስ ና ስርአት ስላለው ይህን ተከትሎ እስካልመጣ ድረስ ወደ ፌዴሬሽን ምክር ቤት ገና ህገ መንግስት አጣሪ ጉባኤ ገብቶ ሊሆን ይችላል። በዚህ እርግጠኛ አይደለሁም። ማለት በተለያዩ መገናኛ ብዙኃን ነው እኔም እንትን እያደረግኩ ያለው። ና ወደ ፌዴሬሽን ምክር ቤት ከህገ መንግስት አጣሪ ጉባኤ ሲመጣ ነው ፌዴሬሽን ምክር ቤት ምላሽ መስጠት ያለበት። በምክክር መድረኩ ከሁሉም ክልሎችና የከተማ መስተዳደሮች የመጡ ተሳታፊዎች አሉ። አቶ ከደር ጃሃር የድሪዳው አስተዳደር አፈ ጉባኤ ናቸው። አቶ ከደር ይህንን የምክር መድረክ ያለው ፋይዳና ያላቸውን አስተያየት እንዲሰጥን ጠይቂያቸው ነበር። ይሄ መድረክ በተለይ ከዚህ ከብዙሀነት ጋር መከመቻቻል ና እንዲሁም ከፌዴራል ስርዓት ጋር ተያይዞ አሁን በሀገራችን ውስጥ እየተከሰተ ያለው ጫፍ የወጣ የብሄርተኝነት ጋር ተያይዞ እንደ ምክር ቤት የእኛ ሚናና የእኛ ድርሻ ምን መሆን አለበት የሚለውን ነገር ላይ በጋራ በተያይዘው ይሄ በፌዴሬሽን ምክር ቤት አማካይነት የተዘጋጀ ስለሆነ በዛ ዙሪያ ላይ ነው ውይይቱም እየተደረገ ያለውእና ውይይቱ ያው ከሌሎቹም አንጻር ሲታይ ወቅቱን የጠበቀ ተገቢ ነው ብሎ መውሰድ ይቻላል። በተለይ ከዚህ ያለፉ ስርዓቶችን አሁን አንዳንዱ የአንድ ብሔር ብቻ የመኮነን ነገር አለ። ግን ስርዓቱን በጋራ ስንተገብር ነበረ ያኔ መናገርም ይቻላል። መድረኩም ግልጽ ነበረና አሁን መውሰድ ካለበት በተለይ እንደ ኢህአዴግ ለዚህ ስርአት ውድቀት አራቱን ብሔራዊ ድርጅት የጋራ ድርሻ አላቸው ብዬ ነው ማስቀምጠው። ሰርቶ አድር የሆነውን ማህበረሰብ ከዚህ ከብዙኃነት ከመቻቻል ጋራ ተያይዞ የራሱን ፌዴራሊዝም፣ የራሱን ቋንቋ፣ የራሱን ባህል ተከብሮለት እንግዲህ አሁን በኢህአዴግ ውስጥ ነው ከሀያ ሰባት አመት ውስጥ ነው ይህም ስርአትም እየተከበረለት ና ማንም ይሁን ማንም አሁን ፌዴራሊዝም ጨፍልቄ የኢትዮጵያ ዲሞክራሲ አድርጌ ወይም እንደ ድሮ መመለስም ስለማይቻል ማለት ነው። አንድ ኢትዮጵያ አንድ ሃይማኖት የሚለውም ነገርም የለም። ግን መሆኑ ያለበት ሁላችንም አንድ የሚያደርገን ከፌዴራሊዝም ጋር ተያይዞ ሁሉም በራሱ ቋንቋ በራሱን እምነት የራሱን ብሄር የማስፋት ና የማሳደግ ጋር ተያይዞ እሱ መብቱ እንደተጠበቀው ነው። ሁላችንም ገዥ የሚያደርገው ኢትዮጵያዊ ነን። ከኢትዮጵያ ቀጥሎም ደግሞ ያለውም ሁሉም በብሄሩ መተዳደር በራሱ ማህበረሰብ በራሱ ቋንቋ የመናገር መብቱ እንደተጠበቀ ቢሆን የተሻለ ነው። ከዚህ ውጭ አሁን አጀንዳ የምንፈጥረም ያው እኛው አመራር ነን። ማህበረሰቡ በሰላም እንዲኖር እቺ ኢትዮጵያ ደግሞ የበለጸገች እንድትሆን ሁላችንም በቀንነት የእኛ ትብብር ያስፈልጋል። ፌዴራሊዝም ስራ ዋናው አላማም ይሄም ስለሆነ ከሚል ነውና ወቅቱን የጠበቀ ነው ብዬ ነው ነው የምገልጸው በአስራ አራተኛው የፌዴሬሽን ምክር ቤትና ክልሎች የጋራ ምክክር መድረክ የተገኙት የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ለተነሱ ጥያቄዎች ማብራሪያ ሰጥተዋል። አቶ ጎብሩና አቶ ክድር ለሰጠኝ አስተያየት አመሰግናለሁ። ለአሜሪካ ድምጽ ሬዲዮ አለም ፍስሃ ከመቀሌ። የእኛ የተሰኘው የሙዚቃ ቡድን እንደኛ በሚል አሁን አዲስ ሙዚቃ ፍቅር የተሰኘ ይዞል መጥቷል። ሴቶች ናቸው። አምስት ሴቶች ናቸው። እንደምታስታውሱት አዲሱ ሙዚቃቸው እንግዲህ ገና ጥቂት ቀናት ነው ከወጣ። እንግዲህ አድማጮች የዛሬው የጋቢና ቪዮ የጉዟችን በዚሁ ተጠናቋል። ከሙዚቃው ጋር ነው የምንተዋችሁ። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅታችንን ያቀናበረልን ደግሞ ሞክቢል ያበሮ ነው። ሰላም ደህና ደሩ። በነገው ምሽት እንገናኝ። እንደኛ አብረዋችሁ ይቆያሉ። i'm out सॼो सॻियल अमेरिका